በጎንደር አድማው ዛሬም መቀጠሉንና ባህር ዳር ላይ ግን ስራዎች ክፍት ሆነው መዋላቸውን ከየከተሞቹ ነዋሪዎችና የመላ ኢትዮጵያ አንድነት ድርጅት የደረሱን መረጃዎች አመልክተዋል። በሌላ በኩል ግን ቡሬ ዳሞት ላይ የተኩስ ልውውጥ እንደነበረና በተለያዩ የአማራ ክልል ከተሞች ስራ የማቆምና የሰልፍ እንቅስቃሴዎች መኖራቸውም ተገልጿል። ስለተባሉት የክልሉ ሁኔታዎች ከአማራ ብሔራዊ ክልላዊ መንግስት ለዛሬ ምላሽ ለማግኘት ያደረግናቸው ጥሪዎች አልተመለሱም። የክልሉ መንግስት ቃል አቀባይ ትናንት በሰጡት ምላሽ ግን ፍኖተ ሰላምና ጎንደር ላይ ካሉት ሁኔታዎች በስተቀር ክልሉ በአመዛኙ ሰላማዊ መሆኑን ገልጸው ነበር። ለተጨማሪ ዝርዝር ሶሎሞን አባተ ወደ ጎንደርና ወደ ባህር ዳር ደውዬ ያነጋገርኳቸው ነዋሪዎች ሁለቱም ከተሞች ውስጥ ጸጥታ መስፈኑንና ዛሬ መረጋጋት መኖሩን ቢነግሩኝም ጎንደር ላይ የሥራ ማቆም አድማው ዛሬ ለሶስተኛ ቀን ቀጥሎ መዋሉን የጎንደሩ ነዋሪ ተናግረዋል። ትናንት ከሰዓት በኋላ ግን የውጥረት ሁኔታ እንደነበረ ጠቁመዋል ነዋሪው። እስካሁን ምንም እንትን የለም። ይሄ ነው የሚባል በአንጻራዊ ነገር አለ። ዛሬ ምንድን ነበረ የተሻለ ነገር አለን ማለት ያለ አልማው እንደቀጠለ ነው። አሁንም ሰላም ነው። በተረፈ አዎ ሰላም ነው። ትላንት አራዳ አካባቢ ግን ተጨማሪ የመከላከያ ኃይል እየመጣ ነው የሚል ወሬ ስለደረሰ ከአዲስ አበባ አዲስ አበባ ተጭኖ እየመጣ ነው የሚል ንብር እና ወጣቱ በቃ ይግደሉን ብለው በጣም ብዙ ወጣት ወጥቶ ነበር። ያው በሺዎች የሚቆጠር ነው እንትን ያሉት። እሱን ለመመለስ ነበር ልዩ ሀይሎች በተኩሱ እንትን ያደረጉ የነበረው። የደረሰ ጉዳት አለ የደረሰ ጉዳት የለም። ወደ ላይ እየተኮሱ ህዝቡ እንዲገባና እስከ ጥቃት እንዲተርፍ ነው ልዩ ሀይሎች እንትን ሲያደርጉ የነበሩ ትላንት። ዛሬ እስካሁን ድረስ እንትን የለም። አንገረብ አካባቢ ያለው ሁኔታ ደህና ነው። ትናንትም ዛሬም ደና ነው። ኮሎኔልም ሄደው እያዩት ነው። ሰዎች በማግኘት ተችሏል። አሁን ሙከራው ከሽፏል እና ደና ነው። አሁን ኮሎኔሉም ሆኑ ሌሎቹ እነ አቶ አታላይ ሁሉም ደና ናቸው። አዎ ደና ናቸው። ያው ኮሎኔሉም ደና ነው። ትንሽ እቺ የቀጠሮ እንትን ሳይቀርብ እሱ ቀጠሮ የተባለ አራት ጊዜ መቀጠሩ ደስተኛ አለም ሆኖ አጫውቶኝ ነበር። ነ ከዚህ በፊት ያለው ማለት ነው። የክልሉ ባለስልጣኖች ከትናንትና ወዲያም ሰዎች ወደ ወህኒ ቤት ሄደው የነበረው ለሰራተኞች ደሞዝ ለመክፈል ነው ብለው ነበረ። ሪስክ ነው ይሄንን ሰው ያውቃል። ምን ለመሰለ ሰለ በዚህ በኩል እንደዛ ብሎ አወሩ። እንደገና ደግሞ ወደ ኮንሬል ጥሮታ ለመስጠት መሄድ ነው ብሎ አል ወደኋላ የሚሉ እንትን አለ እዛ ወኒዎች ውስጥ ክፍያ የኮንሬልን ጥሮታ እነሱ አስበውለት እነሱ አሳቢ ሆነው ሄደው ሊከፍሉት ማለት ነው። እንደዛ ተብሎ ተወርቷል። እንደዛ ብሎ አልም ተብሎ ተወርቷላ እና አሁን በቃ አጠቃላይ የነበረው በኮንሬል በሚሄድ ወደዛ የሰውን ትኩረት ወደዛ በመሳብ አድማው እንዲቋረጥ ለማድረግ የተደረገ ጨዋታ ነው፣ ወይም ደግሞ ከምር በቃ ለመውሰድ ወይም ህዝቡ አድማው ስለሆነ እንደ ድሮ አይተባበረን በሚል ምስል የተደረገ ሙከራ ነበረ። ነው እንግዲህ እዛ ሄደው የሚከፍልበት ምንም እንትን የለም። አይተንም አናግን ከዚህ በፊት እንደዛ መከላከያ ሄዶ አይከፍልም። ከፍልም ያውም አራት ፓትሮል ምን ያደርግ ሄዳል። በከተማይቱ ውስጥ ያለው ሁኔታም እንደ ቀድሞው ሁሉ ሰው ተግባብቶና ተከባብሮ የሚኖሩበት እንደሆነ ነዋሪው አክለው ተናግረዋል። ወንደር እዚህ ሰዎች በብሔራቸው ልዩነት ምክንያት ወይም በሌላምት ምክንያት ይህ ከጥያቄው ጋር በተያያዘ የተፈጠረ ምንም አይነት ግንኙነት መቋረጥ የለም። እንደ ድሮ ተቻችሎ አሁንም እንደ ድሮ ነው የሚኖረው። ዝም ብለው ሰግተው የሄዱ ሰዎች ሊኖሩ ይችላሉ። ነገር ግን እዚህ ያለው ሰው ጋር ሁሉም እንዳመለካከቱ እንዳመለካከቱ ይዞ በጋራ ነው እንትን ያደርግ ያለው ምንም መቃቃርም ሆነ የሻክረ ግንኙነት የለም። የተለያዩ ብሔሮች ሰዎች አብረው ይውላሉ፣ አብረው ይገባሉ፣ አብረው ይጠጣሉ፣ አብረው ይበላሉ፣ እንደ ድሮ ይኖራሉ ወይስ ደግሞ የመኮራረፍ ወይም የመለያየት ነገር አለ? የመቆራረስ የምንለያየት ነገር የለም። አሁንም እንደ ድሮ ሁሉም፣ ግን ዝም ብሎ ሰው ራሱ ራሱ በሚፈጥረው እንትን ላይወጣ ይችላል። እንደዚህ አይነት ነገር ኖ ካለው ሁኔታ ማንፃር መንግስት የወሰደው ካለው እርምጃ አንፃር እንትን እንደ ድሮ ላይወጣ ይችላል እንጂ እንደ ድሮ ነው። ምንም በአመለካከቱም ወይም በዚህ በብሔሩ በዘሩ ልዩነት የተገለለ ወይም የተኮራረፈ የለም እስካሁን። በሌላ በኩል ደግሞ ባህር ዳር ውስጥ ስራ የማቆሙ ሁኔታ መቆሙን ወይም መቋረጡን እና ከተማይቱ ሰላም መሆኗን የከተማይቱ ነዋሪ ነግረውኛል። የባህር ዳር ሁኔታ ዛሬ የንግድ ድርጅቶች በሙሉ ክፍት ናቸው። ማህበረሰቡም ወደ ነበረ ሁኔታው ገብቷል። ሰዎችን እየተንቀሳቀሱ ነው ያሉት። የታሸጉ ድርጅቶች እንዳለ ታሸጉ ነው ያሉት ዛሬ ዛሬ ሸጋ ፕሮግራሞችን ለጊዜው ሌሎች እንቅስቃሴዎች፣ እርምጃዎች አሉ ከመንግስት በኩል እየተወሰዱ ያሉ ከሸጋው የተለየ የለም። ዛሬ ሁሉም ነገር ቀጥ ብሎ ባለበት እንትን ነው ያለው። ጥሩ እንትን ላይ ነው ያለው። ዛሬ ስለታሸጉት ቤቶች የሚሰማ ነገር አለ። ትናንት የክልሉን ቃል አቀባይ አነጋግሬ፣ ለጊዜው የተወሰደ እርምጃ ነው ምክንያቱም አገልግሎት እንዲሰጡ ነው ፍቃድ የተሰጣቸው እንዲዘጉ አይደለም የሚል ነገር ተናግረው ነበር እና ምናልባት እነሱን በተመለከተ ዛሬ የሚሰማ ነገር ካለ ለአስራ አምስት ቀን ማስጠንቀቂያ ነው ያለው በታሸጉ ድርጅቶች ላይ የአስራ አምስት ቀን ማስጠንቀቂያ ተዘግቶ አስራ አምስት ቀን እንደሚቆይ ነው። ማህበረሰቡም ኢንፎርሜሽን ያለው በዚያ ላይ ማህበረሰቡ ሁኔታ ዛሬ በቃ ሰሞነኛ ወሬ አይነት ነገር የውሎ እንትን እንዴት እንደዚህ ይሆናል ምናምን እየተባለ በጣም እንትን ላይ ነው ያለው። አሁን ማህበረሰቡ ምን ላይ በማጉረምረም ላይ ነው ያለው። በቃ ቅሬታ ላይ ነው ያለው። ማህበረሰቡ በጣም ቅሬታ ላይ ነው ያለው። በምኑ ነው ቅሬታ የሚሰማው? በቃ ለምን ይታሸጋል? በቃ ይህ ጥሩ ነው ወይ? ህዝቡን አያስቆጣም ወይ? ለምን እንደዚህ ይሆናል በሚል ህዝቡ እጅግ በጣም እያስቆጣ ነው ያለው። ራሱ የዚህ የክልሉ መንግስት፣ የክልሉ ባለስልጣናት በሚል በጣም እያማረበ ነው ያለው። ይህንን የንግድ ድርጅቶችን መታሸግ አስመልክቶ ትናንት ጠይቄያቸው የነበሩት የክልሉ የመንግስቱ ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን እርምጃው ጊዜያዊ መሆኑን ገለ ገልጸው ነበር። በባህር ዳር ከተማ ባለፈው ሰሞን አገልግሎት መስጫ ተቋማት አገልግሎት አቋርጠው ነበረ። አገልግሎት ያቋረጡት አገልግሎት እንዲጀምሩ ከተማ አስተዳደሩ ውይይትም አድርጓል፣ ማስጠንቀቂያም ሰጥቷል። ምክንያቱም እንግዲህ አገር የሚመራው በሕግ እስከሆነ ድረስ የህግ የበላይነትም እስካለ ድረስ የንግድ ህጉ የሚለው አንድ በንግድ የተሰማራ ግለሰብ ወይም አገልግሎት የሚሰጥ ግለሰብ አገልግሎቱን ወይም የንግድ ስራውን ለተገልጋዩ በማንኛውም ጊዜ በተገቢ ሁኔታ ማቅረብ እንደሚገባው ያዛል። ይህንን ደግሞ የሚያስፈጽመው መንግስት ነውና ወደ ስራ አብዛኛዎቹ ገብተው ወደ ስራ ያልገቡት ላይ ከተማ አስተዳደሩ ለጊዜው ጊዜያዊ በሆነ ሁኔታ የንግድ ተቋማቸውን ከነሱ ጋር ተወያይቶ መተማመን ላይ መደረስን ስለሚገባው እነሱ ስለሚጎዱ ከተማ አስተዳደሩም ስለሚጎዳ ሕዝቡም ስለሚጎዳ ወደ መደበኛ ስራ እንዲገባ ይህንን ስራ ሰርቷል። ይህ በእንዲህ እንዳለ በክልል ውስጥ ትናንትናና ዛሬ ያለው ሁኔታ ውጥረት የበዛበት መሆኑን የነገሩኝ የመላ ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ የሰላማዊ ሰልፍ እንቅስቃሴዎችና የተኩስ ልውውጥ የነበረባቸው አካባቢዎች እንደነበሩም ገልጸዋል። አለፋ፣ ታቁሳ፣ ደንበያ ሶስት ቀን የስራ ማቆም አድማ ከፈጸሙ በኋላ ወደ ስራ እንደገቡ ነበር። ትላንትና ዛሬ ያለን መረጃ በተጓዳኝ ደባርቅና ጎንደር ወገራ እነዚህ ሶስቱ እስካሁን የስራ ማቆም አድማ እንዳደረጉ ነው። በወገራ ወረዳ ላይ በደርቤ የምትባል ከተማ ሙሉ ህዝብ ወጥቶ ሰላማዊ ሰልፍ አከናውኗል። ከዘርሱ ኃይሎች አቅም በላይ ሆኖ የደረሰ ጉዳት ባይኖርም በሰላም ሰልፉን ጨርሰው ተመልሰዋል ወደ የቤታቸው። ከሰሜን ጎንደር ወጥተን ወደ ደቡብ ጎንደር ስንሄድ ትላንትና ደብረ ታቦር ላይ የስራ ማቆም አድማ የሚቀሰቅስ ወረቀት መጥናቸዋል ተብለው ሶስቱ የባጃጅ ሹፌሮች ከፍተኛ ድብደባ ደርሶባቸዋል። ደቡብ ጎንደር ደብረ ታቦር ስራ ማቆም አድማውን ለመከላከል ከእሑድ ጀምረው ዝግጅታቸውን እንደጨረሱ ነው መረጃ እየሰጡም ያለው። ከደቡብ ወጥተን ወደ ምዕራብ ጎጃም ስንመጣ ምዕራብ ጎጃም ደንበጫን፣ እና ፍኖተ ሰላም፣ ቡሬ፣ ጂጋ፣ ማንኩሳ የሚባሉ አካባቢዎች አሉ። ደንበጫ ከፍተኛ ፍጥጫ አለ። ህዝብ ይወጣል ተብሎ ተፈርቶ በከፍተኛ ሁኔታ እየተጠበቀ ነው ያለው። ፍኖተ ሰላም፣ ቡሬ መንገዱ ተዘግቷል። ቡሬ ላይ ዛሬ እንደ አዲስ ነው የቡሬ ቡሬ ዳሞት ሰልፍ ወጥቷል። ህዝቡ እሱን ተከትሎ ከፍተኛ የተኩስ ልውውጥ እንዳለ ስቲል ይህን ሪፖርት እስከምሰጥ ድረስ የሚደርሰው ሪፖርት ይሄ ነው የደረሰው ጉዳት ግን በነፍስ የሚሆን በአካል እስካሁን ያልተረጋገጠልኝም። እዛ ያሉ ነዋሪዎች በማጣራት ላይ ነው የሚገኙት። እንደደረሰም ላሳወቅ እችላለሁ። ይሄንን አቶ ሙሉ ጌታ አበበ የአንድ ሰው ሕይወት ስለጠፋበትና የአንድ ሰው ቤት ስለተቃጠለበት የትናንቱ የፍኖተ ሰላም ግጭት ሲናገሩ ቤቱ የተቃጠለው የቤቱ ባለቤት የሆነ ታጣቂ ሰልፍ ላይ ተኩሶ አንድ የኮሌጅ ተማሪ ከገደለ በኋላ ሰው በአጸፋ ተንቀሳቅሶ የታጣቂውን መኖሪያ ማቃጠሉን ገልጸውልኛል። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ትናንት በሰጡኝ ማብራሪያ ላይ ደግሞ ግለሰቡ የተገደለው የሰው ቤት ለማቃጠል ሲንቀሳቀስ የቤቱ ባለቤት ራሱንና ቤተሰቡን ከአደጋ ለመከላከል በከፈተው ተኩስ ነው ብለውኝ ነበር። ዛሬ ስላለውና ስለተባለው ሁሉ ተጨማሪ ማብራሪያ ለመጠየቅ ወደ ክልሉ ቃል አቀባይ በተደጋጋሚ ያደረግኩት ጥረት ለዛሬ አልተሳካም። በጥረት ይቀጥላለሁ። ይሁን እንጂ ስለ ክልሉ አጠቃላይ ሁኔታ አቶ ንጉሱ ጥላሁን ትናንት እንዲህ ብለውኝ ነበር በክልሉ በአጠቃላይ በተለይም በምስራቁ የአማራ ክፍል እና በሚበዙት ዞኖች እና አካባቢዎች ያው የወትሮ ሰላማዊ ሁኔታ ነው ያለው። ነገር ግን በጎንደር አካባቢ ጎንደር ከተማውን በተለይም ማዕከል አድርጎ ሆቴሎች፣ የሱቆች፣ በአጠቃላይ የአገልግሎት መስጫ ተቋሞች እና የትራንስፖርት አገልግሎትም ተቋርጧል የመንግስት ተሽከርካሪዎች ሰራተኞችን ወደ መስሪያ ቤት የሚያደርሱበት ሁኔታ ነው ያለው ከዛ ውጪ ያሉ አገልግሎቶች ተቋርጠዋል እንግዲህ ሁለት ጊዜ ነው ይሄ ጉዳይ በጎንደር ሲከሰት እና ሁኔታውን በጥብቅ እየተከታተለ ነው ነው አመራርም ስምሪት አድርጓል በተከታታይም ከህብረተሰቡ ጋር ውይይት ያደርጋል እንግዲህ ህብረተሰቡ ይሄንን ጥሪ በሚያስተላልፉና ህብረተሰቡ እንዳይንቀሳቀስ የንግድ ተቋማቱንም እንዳይከፍት ተጽዕኖ የሚያሳድሩ አካላት ጎንደርንም ህብረተሰቡንም እንደ ህብረተሰብ ጎንደር ከተማንም በከተማ ደረጃ ጉዳት እያደረሱባት እንደሆነ ያው ጎንደር በሀገራችን ካሉ ታላቅ ታሪክ ካላቸው ከተሞች አንዱ ከተማ ነው። እናም አሁን ይሄ ሁኔታ ህብረተሰቡን በኢኮኖሚም በማህበራዊ ኑሮውም በስነልቦናም እጅግ እጅግ የተረጋጋና በለውጥ ውስጥ ያለ ከተማ ነው። አሁን ግን ለሁለተኛ ጊዜ ይሄ ነገር ሲከሰት ያው የከተማውን አጠቃላይ ማህበራዊ ኢኮኖሚያዊና የህብረተሰቡንም ስነልቦና ሁኔታ እየጎዳ ስለሆነ መንግስትም በተደጋጋሚ እንደምንለው የህብረተሰቡን ድጋፍ ተከትሎ የህብረተሰቡን ይሁንታ ይዞ ለህብረተሰቡ ከለላ በመሆን መከታ በመሆን ሁሉም ነገር ወደ ነበረበት እንዲመለስ የማድረግ ስራ እየሰራ ነው። በከተማ አስተዳደሩም ደረጃ በሰሜን ጎንደር ዞን ደረጃም ክልሉም እንደ ክልል ማለት ነው። በዚህ ዘገባ ውስጥ ከጎንደርና ከባህር ዳር ያነጋገርኳቸው ነዋሪዎች ድምፆች ቃና እንዲለወጥ የተደረገ በመሆኑ ተመሳሳይ ድምፅ ቢኖር አጋጣሚ ብቻ መሆኑን እገልጻለሁ። ከክልሉ መንግስት የዛሬን ሁኔታ አስመልክቶ ማብራሪያ ለማግኘት መጣሬ እንቀጥላለሁ። ያደረግኳቸው ቃለምልልሶች ተጨማሪ መረጃዎችን ይዘዋል። ሙሉዎቹን ቃለምልልሶች ዌብሳይታችን ላይ ከዚህ ዘገባ ጋር አብረው ሰፍረው ያገኟቸዋል።